የዘንድሮን ፋሲካ ኮሮና ቫይረስ በእጅጉ ተጭኖታል። ኮቪድ-19 አደብዝዞታል። የጤና ሚኒስቴር ሚያዚያ ስምንት ባወጣው መግለጫ በቤተሰብ መካከልም ይሁን በአጠቃላይ ሰው በአካል ከመነካካትና ከማንኛውም አይነት የመነካካት ሰላምታ እንዲቆጠብ የጥንቃቄ መመሪያ አስተላልፏል። የሃይማኖት ተቋማትና አባቶችም ምዕመናን ራሳቸውን ከኮሮና ቫይረስና ከኮቪድ-19 እንዲጠብቁ በዓሉን እቤታቸው ሆኖ እንዲያከብሩ ትዕዛዛትና መልእክቶችን ሲያወጡ ሰንብተዋል። ለመሆኑ በዚህ ሁኔታ ውስጥ የሚውለው የዘንድሮ በዓለ ትንሣኤ ሃይማኖታዊ አከባበር ምን ይመስል ይሆን? አዲሲቱ ባልደረባዬ ስመኝሽ የቆየ የሃይማኖት አባቶችንና የእምነቱን ተከታዮች አነጋግራ የሚከተለውን አጠናቅራለች። እንኳን ደህና መጣሽ ስመኝሽ ወይም ሊሊ። ሊሊ በርግጥ ለቪኦኤ አዲስ ትሁን እንጂ ለሙያው አዲስ አይደለችም። አሁን ወደ ዘገባው አንለፍ። አዲስ አበባ ነዋሪ የሆነው ዮሐንስ መኮንንና ቤተሰቦቹ በጋራ ተሰብስበው በድምቀት ከሚያከብሩት በዓል አንዱ ፋሲካ ነበር። ከበዓሉ ዕለት ቀደም ብሎ በሃይማኖታዊ ስነ ስርዓት ከሚከበረው የስግደት ቀን ጀምሮ ትንሣኤ የቤተሰባቸው በዓል እንደሆነ ይናገራል። ብዙ ጊዜ ገዳማት ይሄዳለሁ። ቤተሰቦቼ ልጆቼና ባለቤት የሆነን ገዳማት እናከብራለን። ገዳማት መሄድ የማንችልባቸው ሁኔታዎች ቢፈጠሩም በቅርባችን ባለው አቅራቢያ ቤተ ክርስቲያን ሌሊት ቅዳሴ ከአባቶቻችን ጋር ቅዳሴ ተካፍለን ወደ ቤታችን እንመለሳለን። በዚህ መልኩ ነበር የምናከብረው እስካሁን። የዘንድሮ የፋሲካ በዓል ግን ለዮሐንስና ለቤተሰቡ እንደ ወትሮ አይሆንም። የዛሬ አራት ወር ገደማ በቻይና ውሃን ከተማ የጀመረውና በአጭር ጊዜ መላውን ዓለም አዳርሶ ዓለም አቀፍ ወረርሽኝ የሆነው የኮሮና ቫይረስ በኢትዮጵያ መገኘት እንዲሁም በቫይረሱ የተያዙ ሰዎች ቁጥር መጨመርን ተከትሎ የኢትዮጵያ ሃይማኖታዊ ተቋማት ምዕመናን ወደ ቤተ ክርስቲያን ከመሄድ እንዲቆጠቡ መመሪያን አስተላልፈዋል። ይህ ለዮሐንስና ቤተሰቡ ልብ ሰባሪ ቢሆንም መመሪያውን ግን ተግባራዊ እንደሚያደርገው ያረጋግጣል። በጣም ልብ ይሰብራል፣ በጣም ያሳዝናል። ባለምነድ ነው እንግዲህ እዚህ እድሜ በሙሉ አንድም ጊዜ እንደሚገጥለው ያቅል በህይወታችን ምናልባትም ለቀሪቱ ልብ የምንነግሩ የታሪክ አጋጣሚ ነው ብዬ ነው የማስበው። ግን ደግሞ ለቤተ ለቤተ ክርስቲያን ስንል፣ ለአባቶቻችን ስንል፣ ለራሳችንና ቤተሰባችን ለመጠበቅ ስንል የአባቶችን ትእዛዝ ተቀብለናል። የኢትዮጵያ መንግስት የሰጠው የአስቸኳይ ጊዜ አዋጅ አውዟል ቤተ እምነቶችን። ቅዱስ ሲኖዶስ እንደሰጠው ውሳኔ መሰረት በየቤታቸው ጸልዩ ስለተባለ የሀገሪቱንም እንደ ዜጋ የሀገሪቱን ህግ ያከብራለሁ። እንደ አንድ ምእመን የሲኖዶቱን ውሳኔ የአባቶችን ውሳኔ ያከብራለሁ። ስለዚህ በቤቴ ከቤተሰቦቼ ጋር ሆኜ እናከብራለን፣ እናሳልፋለን ብዬ እንደሱ ነው የተዘጋጀሁት። ምንም እንኳን ቤተ ክርስቲያናት ህብረተሰቡን ከወረርሽኙ ለመጠበቅ ምእመናን በየቤታቸው እንዲጸልዩ መመሪያዎችን ቢያወጡም አሁንም ግን ሰዎች ወደ ቤተ ክርስቲያናት መሄድን አላቋረጡም። ያለፈው እሁድ በተከበረው የሆሳዕና በዓል ላይም የምእመናን በብዛት ወደ ቤተ ክርስቲያን መሄድና በአንዳንድ ቦታዎች የተፈጠረው መጨናነቅ ከፍተኛ ስጋትን ፈጥሯል። ስጋቱንም ለመቀነስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔ የተቋቋመው የተስፋ ልዑክ አብይ ግብረ ኃይል የቤተ ክርስቲያናትን በር ከመዝጋት አንስቶ ሌሎች እርምጃዎችን እየወሰደ ይገኛል። የግብረ ኃይሉ ጸሐፊ ቀሲስ ሙሉቀን ብርሃኑ በተለይ በፋሲካ በዓል ዙሪያ እየተደረጉ ስላሉ ጥንቃቄዎች ሲያስረዱ በዓሉ እንግዲህ ቅዱስ ሲኖዶስ ምእመናኑ ቤታቸው ሆነው እንዲጸልዩ፣ እንዲጾሙ፣ እንዲሰግዱ አዟል። በዛ መሰረት ምእመናኑ ቤታቸው ነው ያሉት። በዚያ ቤተክርስቲያናቱ ግን ውስን ካህናት አገልግሎቱን እንዲፈጽሙ እንዲቀመጡ ባዘዘው መሰረት ቅዳሴውን፣ ኪዳኑን፣ ሰዓታቱን፣ ማህሌቱን አጠቃላይ የቤተክርስቲያን አገልግሎት ከሕማማት ይዞ የነበረውን አሁን ሕማማት ላይ ያለውን አገልግሎት የሚከውኑ ካህናት ተመድበው እየተከወረ ነው ያለው ወደ ቤተክርስቲያን አይኖርም። ቀሴስ ሙሉ ቀን አያይዘው ቤተ ክርስቲያኗ የምታካሂደውን የምትካሄደውን ስርዓት መከታተል ለሚፈልጉና ለሚሰግዱ ምእመናን በየቤታቸው ሆነው መከታተል የሚያስችላቸው ሁኔታዎች እንደተመቻቹላቸው ያስረዳሉ። ሁኔታቸው ነው አገልግሎቱም እንዲከታተሉ ወይም የሚሰግሩትም አሁን ባሉ ቴሌቪዥኖች ቀጥታ እየተላለፈ ስለሆነ፣ በተለይ ባላገሩ ቴሌቪዥን ታዲያ የሰሙነ ሕማማትን ከጠዋት ጀምሮ እስከሚያልቅ ስርዓቱ እስከሚያልቅ ድረስ በቀጥታ እያስተላለፈው ስለሆነ ሌሎችም ቴሌቪዥን ጣቢያዎች በተወሰነ ሰዓት እየመጡ እያስተላለፉ ነው። ስለዚህ ቴሌቪዥናቸውን እየተታጠኑ ስርዓቱን እየተታጠኑ ቤታቸው ነው የሚሰግዱ ነው የተወሰነው። ሌላው የፋሲካ በዓል ከሚከበርበት አንዱ የሆነው የኢትዮጵያ ወንጌላዊያን አብያተ ክርስቲያናት ህብረት ፕሬዚዳንት ወንጌላዊ ጻድቁ አብዶ በስራቸው ያሉት ከ65 በላይ ቤተ እምነቶች ወረርሽኙን ለመቆጣጠር እየወሰዱት ስላሉት እርምጃ ሲያስረዱ መንግስት በአስቸኳይ ጊዜ አዋጁ ከአራት ሰው በላይ መሰብሰብ መከልከሉን ተከትሎ ምእመናን ወደ ቤተ ክርስቲያናት እንዳይመጡ ተደርጓል ይላሉ። ሶሻል ሚዲያም እንደገና ደግሞ ሳተላይት ሚዲያዎች አሉ፣ ቻናሎች አሉ፣ ኦፍሳይ ቻናሎች የኢትዮጵያ ሚዲያት ክርስቲያናት ህብረት ሁሉንም መጠቀም አይችልም። ጣት ጋር ከሚሄዱት ከተወሰኑት ጋራ ለህዝቡ መልእክቶች እንዲተላለፉ ነው። አሁን በዓሉንም አስመልክተን እንደዚሁ ወዷትን በተለያዩ ቻናሎች ለህዝባቸው ያስተላልፋሉ። ይህንን መልክ ነው እንግዲህ ለመድረስ ሙከራ እያደረግ ነው። ለዚህ ሰው ለምሳሌ ጎረቤቶች ሊኖሩ ይችላሉ። ወይም አንድ ቤተሰብ በእነዚሁ መገናኛ ዘዴ ተጠቅሞ በዓሉን በቤቱ እንዲያከብር እና ከጎረቤት ደግሞ ለሌለው እንዲያካፍል ወደ ኢትዮጵያ መግባቱ ከተረጋገጠበት ጊዜ አንስቶ በበሽታው ዙሪያ ያሉ መረጃዎችን ሰዎች እንዲያውቁና መንግስት ያወጣቸው መመሪያዎች እንዲከበሩ ከማስተማር አንስቶ የእምነት ተቋማት ስራቸውን አቋርጠው ምእመናን በቤታቸው ሆነው እንዲጸልዩ ስታደርግ ቆይታለች። የፊታችን እሁድ ለሚከበረው የፋሲካ በዓልም ሆነ ከዚያ በኋላ ካህናት በዝግ ቤተ ክርስቲያናት ምእመናን በሌሉበት ብቻቸውን ይቀድሳሉ። ምእመናኖችም በየቤታቸው ሆነው በተለያዩ የቴሌቪዥን ጣቢያዎች ይከታተላሉ ያሉን አባ ተሾመ ፍቅሬ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ዋና ጽህፈት ቤት ዋና ጸሐፊ ናቸው። በሁሉም ቤተ ክርስቲያኖቻችን አንዳንድ ሁለት ሁለት ካህናት ሆነው የፋንስቶፍቃሴ ይጠቅሳሉ። ህዝብ በሌለበት ነገር ግን ቴሌቪዥን የሚተላለፈው ከአንድ ቤተ ክርስቲያን ብቻ ነው። ሌሎቹ ቤተ ክርስቲያኖች ዝግ አይደሉም። ይህ መንትን ወደ ቤተ ክርስቲያን አመጣል። ካህናት የህዝቡን ጸሎት የህዝቡን ንስሐ የህዝቡን ይቅርታ ተሸክመው ጸሎታቸውን ወደ እግዚአብሔር ያደርሳሉ። አባ ተሾመ ጨምረው ዘንድሮ የሚከበረው የፋሲካ በዓል በቤተሰብ መሀል በአብሮነት የሚከበር አይደለም ይላሉ። ቤተሰብ ብቻውን በቤተሰብ ውስጥ በጥንቃቄ በጣም በዳላ ጥንቃቄ የሚያከብረው ነው። ዘመን ብቻ ያየትበት ባላደለም ይሄ ዘመን አልፎ ስመጣ በጋራ የምናመልክበት በጋራ ቤተ ክርስቲያን ሄደን ሀሌሉያ ብለን የምንዘምርበት ቤተሰብ ተጠራርቀን በጋራ በዓል የምናከብርበት ጊዜ ሩቅ አይደለም ብለን ተስፋ እናደርጋለን። ለአሁኑ ግን ለዘንድሮ ግን የትንሣኤ በዓላችን በልባችን የምናከብረው ነው፣ በቤታችን ውስጥ የምናከብረው ነው። ቀሲስ ሙሉ ቀንም ይሄ ወረርሽኝ ያልፋል ስሎ የራሳቸውን ምክር ይለግሳሉ። የሚያልፍ ወረርሽኝ የማያልፍ ጠባሳ ቤተ ክርስቲያኑ ላይ ጥሎ እንዳይሄድ ነው ውሳኔ የተወሰነውና ምእመናን ቤታቸው ሆነው መስገድ ይችላሉ። እግዚአብሔር መንፈስ ነው። እግዚአብሔር በሁሉም ቤት አለ። እግዚአብሔር ከእኛ ጋር ነው። ስለዚህ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ነው ያለው ያለውና በቤታችን ባለችው ቤተ ክርስቲያን ሥርዓተ አምልኮው ሳይጓደልብን፣ ሥርዓተ ጸሎቱ ሳይጓደልብን እየሰገድን እየጾም አብዝተን እየጸለይ ይሄን ወቅት ይሄን ወረሽኝ ማሳለፍ አለብን። ሁሉም የሃይማኖት አባቶች በተለይ በበዓላት ሰሞን እራስን መጠበቅ የሃይማኖት ተቋማት የጤና ጥበቃ ሚኒስቴር የህትም መጠበቅ ነው ይላሉ። የበዓል ግዢዎች በሚፈጸሙበትም ወቅት ሕብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ይመክራሉ። ከበዓሉ ውጭም ቢሆን ይህን ጊዜ እስኪያልፍ ከቤታችሁ ሆናችሁ ጸልዩ ሲሉም ያሳስባሉ። ለአሜሪካ ድምፅ ስመኝሽ የቆየ ፌርፋክስ